መቀመጫውን ዘሄግ ኔዘርላንድስ ያደረገውና እንደ ጎርጎሮሳውያን ዘመን አቆጣጠር ሐምሌ 17998 ዓ ም በ120 አባል ሀገራት ሮም ላይ ጸድቆ የአባል ሀገራቱን ቁጥር 124 ያህል ያደረሰ ቢሆንም ካለፈው ሳምንት አርብ ጀምሮ ደቡብ አፍሪቃ፣ ብሩንዲና ጋምቢያ ከሮሙ መተዳደሪያ ደንብ አባልነት ራሳቸውን አግልለዋል። የደቡብ አፍሪቃ የፍትህ ሚኒስቴር ሚካኤል ማሱታ እንደተናገሩት ሀገሪቱ ከተቀበለችው የሮም ሕገ ደንብ ራሷን መግለሏን ለተባበሩት መንግስታት አስታውቃለች። ሚኒስትሩ እንደ ምክንያትነት የጠቀሱት በአፍሪቃ የሚፈጠሩ ችግሮችን ለመፍታት አህጉሪቱ በራሷ መፍታት የምትችልበትን አቅም ለማጠናከር ነው ብለዋል። ሌሎች አስተያየት ሰጪዎች ግን ሀገሪቱ እዚህ ውሳኔ ላይ የደረሰችው ባለፈው ዓመት ሰኔ ወር ላይ ደቡብ አፍሪካ ባስተናገደችው የአፍሪካ መሪዎች ጉባኤ ለመሳተፍ የመጡትንና ዓለም አቀፉ የጦር ወንጀለኞች ፍርድ ቤት የእስር ትዕዛዝ የቆረጠላቸውን የሱዳኑን መሪ ኦማል አልበሽርን አሳልፋ እንድትሰጥ አስገዳጅ ትዕዛዝ ከደረሳት በኋላ ነው። ፕሬዚዳንት አልበሽር የደቡብ አፍሪካ ፍርድ ቤት የደረሰውን የእስር ማዘዣ ትዕዛዝ ከማውጣቱ በፊት ሀገሪቱን ለቀው እንዲወጡ መደረጉ አይዘነጋም። በፕሬዚዳንት ጃኮብ ዙማ የምትመራው ደቡብ አፍሪካ ከዓለም አቀፉ የወንጀለኞች ፍርድ ቤት ራሷን ማግለሏ በተለያዩ የሲቪል ማህበራትና ተቃዋሚ ፓርቲዎች ሳይቀሩ እርምጃውን ኮነውታል። የሰብአዊ መብት ረገጣ ለሚያካሄዱ የአፍሪካ አምባገነን መሪዎች በርቱ እንደማለት ይቆጠራል ብለዋል። ሌሎች አስተያየት ሰጪዎች በበኩላቸው የቀድሞ የቻዝ ፕሬዚዳንት የነበሩት ሂሰን ሂብሬ ለፈጸሙት ወንጀል ተከሰው ቅጣታቸውን ያገኙት በአፍሪካ ምድር ነው። በርካታ ሀያላን ሀገራት አልፈረሙም ብንመጣም ለውጥ የለውም እያሉ ነው። የደቡብ አፍሪቃ ውሳኔን ተከትሎ ብሩንዲና ጋምቢያ በተመሳሳይ መልኩ ራሳቸውን አግልለዋል። የአፍሪቃ መሪዎች በዓለም አቀፉ የወንጀለኞች ፍርድ ቤት በተደጋጋሚ ወቀሳ እየዘነዘሩ ይገኛሉ። አድሏዊ አፍሪካውያን መሪዎችን ለመክሰስ የተቋቋመና ሌሎች የሰብአዊ መብት የሚጥሱትን ሀያላን ሀገራትን በቸልታ የሚመለከትና አፍሪካውያንን ለማሳደድ የተቋቋመነ ሲሉ ይተቻሉ። የአፍሪካ ህብረት ለዓለም አቀፉ የወንጀለኞች ፍርድ ቤት መተዳደሪያ ደንብ ላለመገዛት ከአባልነት ራሳቸውን እያገለሉ ነው። እርስዎ ምን ይላሉ? እንደ አፍሪካ ህብረት ኮሚሽን መሪነቶ የሰብአዊ መብት ጥሰትን የምትቆጣጠሩበት ምን መፍትሄ ያስቀምጣቸዋል? በማለት ላቀረብንላቸው ጥያቄ ዶክተር ዴላሚኒ ዙማ የሚከተለውን ምላሽ ሰጥተውናል። የአፍሪካ ህብረት ኮሚሽን በዓለም አቀፉ የወንጀለኞች ፍርድ ቤት ውክልና የለንም አባልም አይደለንም። በግልጽ የምናገረው እያንዳንዱ ሉዓላዊ ሀገር ውሳኔ ነው፣ መውጣትም መግባትም። እንደ አፍሪካ ህብረት ኮሚሽን ሊቀመንበርነቴ አስተያየት መስጠት አልችልም። የእያንዳንዱ ሉዓላዊ ሀገር ውሳኔ ነው። ማለት የምፈልገው ነገር ቢኖር ሀገሮች የፍትህ ስርዓታቸውን ማጠናከር አለባቸው፣ ማረጋገጥ አለባችሁ። ምክንያቱም ለዓለም አቀፉ የወንጀለኞች ፍርድ ቤት የመጨረሻውን የፍርድ ውሳኔ የሚያስተላልፍ ነው። ስለሆነም የመጀመሪያውን የፍርድ ውሳኔ የሚከናወነውም በየብሔራዊ ፍርድ ቤቶች ነው። የግድ ልታጠናክረው ይገባል። ያንን ነው የሚያደርጉት። ችግሮች ሲፈጠሩ መፍትሄ የሚሰጣቸው በአህጉር ደረጃ ማለት የምፈልገው በአሁኑ ወቅት ያለን የቀድሞ የቻድ ፕሬዚዳንት የተዳኙት አፍሪቃ ፍርድ ቤት ነው በአፍሪቃ ኅብረት ስምምነትና የገንዘብ ድጋፍ የአፍሪቃ ኅብረት ዳኞችም የመጡት ከአፍሪቃ ነው። ቻድ ውስጥ ለፈጸሙት ግፍ ተዳኝተዋል። ጥፋተኝነቱ የተረጋገጠው በአፍሪቃ ችሎት ነው። በእርግጥ ለተላለፈበት ቅጣት ይግባኝ አቅርበዋል። ነገር ግን አህጉሪቱ ምንም አይነት ዘዴዎች የሏትም አልልም። በቀድሞ የቻድ ፕሬዚዳንት ላይም የተሰጠው መፍትሄች ማየት ይቻላል። የሶስት የአፍሪካ ሀገራት ውሳኔን ተከትሎ የተባበሩት መንግስታት ዋና ጸሐፊ ባንኪሙን በበኩላቸው ሀገራት ውሳኔውን ዳግም እንዲያጤኑት ማስገንዘባቸው አይዘነጋም። መላኩ አየለ ጆሐንስበርግ።